የሴቶች ስካውት መሐላ በክብሬ እሞክራለሁ አምላኬንና ሀገሬን ለማገልገል፣ ሰዎችን ሁል ጊዜ ለመርዳት፣ በሴቶች ስካውት ህግም ለመኖር። አባላት አምላኬን የሚለውን ቃል በራሳቸው መንፈሳዊ አመለካከት መሰረት መተካት ይችላሉ።